የባህል መድረክ ሀገር ማለት የኔ ልጅ ሀገር ማለት ልጄ ሀገር ማለት እንዳይመስልሽ የተወለድሽበት ቦታ የተወለድሽበት አፈር ትርትሽ የተቀበረበት ቀድመሽ የተነፈሽው አየር ብቻ እንዳይመስልሽ ሀገር ረቂቅ ነው ቃሉ፣ ሀገር። ውስብስብ ነው ውሉ፣ ሀገር። ማለት ሀገር ማለት ምስል ነው በህሊና የምታኖሪው ከእማማ ማኅፀን ከወጣሽበት ቀን ጀምሮ በጠባሽው ጡት ወይም ጡጦ፣ በዳሽበት ደጃፍ፣ በወደቅሽበት ፈሳ፣ በተማርሽበት ትምህርት ቤት፣ በተሻገርሽው ጅረት፣ በተሳልሽበት ታቦት ወይ በተማጸንሽው ከራማ፣ በእውቀትሽና በሕይወትሽ፣ በእውነትሽና በስሜትሽ የምትቀቢው ምስል ነው፣ በህሊናሽ የምታኖሪው ስትወጪ ሰንደቅ ታደርጊው ቢያስጠላሽ የማትቀይሪው። ጤና ይስጥልን አድማጮቻችን። ያዳመጣችሁት ፍካት ናፋቂዎች ከሚለው የዶክተር በድሉ አቅጅራ መጽሐፍ ውስጥ ሀገር ማለት ልጄ ከሚለው ግጥም በጥቂቱ የተቀነጨበ ነበር። ደራሲና መምህር ዶክተር በድሉ አቅጅራ ፍካት ናፋቂዎችን ጨምሮ ስድስት መጽሐፍትን ለአንባቢያን አቅርቧል። በቅርቡም የማይጻፍ ገድል በሚል ርዕስ ሰባተኛውን መጽሐፍ እንካችሁ ብሏል። ይህ መጽሐፍ በእውነተኛ ታሪክ ላይ ተመስርቶ እየተጻፈ ሲሆን በዘመነ ደርግ ብሔራዊ ውትድርና አገልግሎት እየተባለ ይጠራ ስለነበረውና በርካታ ወጣት ኢትዮጵያውያን በግዳጅ እንደተሳተፉ በሚነገርለት ታሪክ ላይ የሚያተኩር ነው። በዛሬው የባህል መድረክ ዝግጅታችን በዚህ መጽሐፍና በሌሎች የሥነ ጽሑፍ ስራዎቹ ላይ ከደራሲው ጋር ቆይታ ይኖረናል። ትከታተሉን ዘንድ በአክብሮት እንጋብዛለን። ይህ የእኛ የ163,616ቱ ብሔራዊ ወታደሮች ስንክሳር ነው። ያልተጻፈው ታሪካችን ሳይሆን ያልተነገረው ወጋችን። ይህ ሀገርና ወገን በዘመን እየቃኘ ካዜመልን ያዘቦት ዜማ ፈንግጠን ለወጣትነታችን የቀመርነው የሰንበት ዜማ ነው ይላል በማይጻፍ ገድል የኋላ ሽፋን ላይ የሰፈረው ጽሑፍ። የማይጻፍ ገደል በኢትዮጵያ ከ1970ዎቹ ጀምሮ በአምስት ተከታታይ ዙሮች በብሔራዊ ውትድርና ስም ተገደው ወደ ውትድርና ስለገቡ በርካታ ኢትዮጵያውያን ወጣቶች የሚተርክ መጽሐፍ ነው። በመደበኛው የውትድርና ታሪክ እምብዛም አያተኩርም። ይልቁኑ የያኔዎቹ ወጣቶች በዚህ ግዳጅ ተልእኮ ላይ ይሰሯቸው ስለነበሩ ዘወትራዊ ክንዋኔዎች ይዘረዝራል። የመጽሐፉ ርዕስም ከእነዚህ ታሪኮች ጋር የተሳሰረ መሆኑን ደራሲው ያስረዳል። ውትድርና ታሪክ በአብዛኛው መጽሐፎች ብታይ የግል ታሪኮችም ቢሆኑ ጠቅላላይ ሰራዊት ታሪኮች ቢሆኑ መደበኛ የሆነው ሕይወት ላይ ነው የተጻፉት። ማለት ስለ ውጊያ ታሪክ ሊሆን ይችላል ስለሌላ ነገር ሊሆን ይችላል። ግን እንዴት ነበረ ወታደሮቹ የሚኖሩት የሚል ነው እኔ እንዴት ነበር ፐርሰናሊ ሰዎች እንዴት ነበር የሚኖሩት የግል ሕይወታቸው የሚለው ላይ ያተኮረ ነው። ያም ብቻ ሳይሆን አንዳንድ ጊዜ እኔ ስለመጽሐፍ ስነሳ በጣም ዲቴል የሆነ ነገሮች ብዙ ሰው ስለራሱ የማይጽፋቸውን ስለ ወጣትነቱ ሲጽፍ ስላለፈ ህይወት ሲጽፍ የማይጽፈውን እውነት ለመጽሐፍ ስለተነሳውነ የማይጻፍ ያልኩት 298 ገጾችንና 11 ታሪኮችን በውስጡ የያዘው ይህ መጽሐፍ ካሁን ቀደም በግልም ይሁን በሰራዊት ደረጃ የተጻፉ ታሪኮች ላይ የምናየውን የጦር ሜዳ ውሎዎችና ጀብዶዎችን ከመተረክ ይልቅ ከዚህ ጀርባ ላሉ ሁነቶች ሰፊ ጊዜ ሰጥቷል። ከትምህርት ቤት እስከ ስልጠና ጣቢያ፣ ከስልጠና ጣቢያ እስከ መሸታ ቤት ጨዋታዎች ድረስ ሁሉም በግልጽ ተጽፏል። ደራሲው የታሪኩ አካል እንደመሆኑ መጠን እነዚህን ታሪኮች እኔ ካልጻፍኳቸው ማንም ሊጽፋቸው አይችልም ይላል። በመትረየስ ጠላት መለብለብህን እንጂ መትረየስህን ለግመል ጥለህ መሸሽህን የትኛው የታሪክ ጸሐፊ ሊጽፍልህ ይችላል? ናቅፋ ላይ የጠላት ምሽግ ስለገባ ወታደር እንጂ ስልጠና ላይ ራሱን ለሌሎች ሲል ስላጠፋ አሰልጣኝስ ማን ይነግርሃል? ሲል ያትታል። የመጽሐፉን መታሰቢያም ለዚሁ አሰልጣኝ መቶ አለቃ አድርጎታል። የብሔራዊ ውትድርና ታሪክ የበርካታ ኢትዮጵያዊ ወጣቶች ታሪክ ቢሆንም እስካሁን እነዚህን ወጣቶች በሚመለከት የተጻፈ ነገር አለመኖሩንም ደራሲው ያብራራል። ከምርጦር ያገኘዎች ዶክመንት አንድ መቶ ስልሳ ምናምን ሺህ ወጣት ነው በአምስት ዙር የታፈሰው እና ከዛ ውስጥ ድጋሚ ዙር ነበረ። ብዙዎቹ በተለይ በግድጋሚ ጥሪ ውስጥ ሞተዋል። ብዙዎቹ ብዙዎቹ አሁን ስለ ኢህአፓ ያ ትውልድ ተራራውን ያንቀጠቀጠ ትውልድ ምናምን እየተባለ ስለ ኢህአፓ ስለ ወያኔ ተጽፏል። ነገር ግን ይሄ መቶ ምናምን ሺ አሁን ኢህአፓን ብትመለከሺ የሞተውን ብዙ ሰዎች የሚገምቱት በአስር ሺህ ነው። ብዙ ነው። ያም ቢሆን ግን መቶ ስልሳ ሺህ ወጣት የሄደበት እንትን ታሪኩ አልተጻፈም። ታሪክ አልተጻፈም። ምንም ማንም የሚያውቀው የለም። ስልጠና ላይ ምን እንድነ እንዴት ነው የሄዱት እንዴት ነው የተያዙት የሚለውን አይቀርም ሞት እንደነበረ የሚያውቅ የለም። ሀያ ምናምን ዓመት ረጅም ጊዜ ነው። እስካሁን ግን ምንም የተጻፈ ነገር የለም። ደራሲው ከመጽሐፍቱ ባሻገር በተለያዩ ማህበራዊ መገናኛ ብዙሀንና በግል ጋዜጦችም ጭምር ፖለቲካዊና ማህበራዊ ጉዳዮችን የሚተቹ ጽሁፎችን ያቀርባል። በዚህ የሚያውቁት አንባቢያን ከዘመን ተጋሪ ጓደኞች ጋር ያሳለፈውንና ከምልመላ እስከ ስንብት ያለውን ያልተቀባባ የወጣትነት ህይወት በመጻፉ በማህበራዊ ኑሮ ተቀባይነትን ሊያሳጣ ይችላል በሚልም ግር የተሰኙ እንዳሉ ይገልጻል። ይሁን እንጂ ሸፋፍኖ መጻፍ ያስተምራል የሚል እምነት የለውም። ብዙ ጊዜ ሰው የሚያውቃቸው ሰዎች ወይም ትልልቅ የሚባሉ ሰዎች በስራቸው ወይም በእድሜያቸው ወይም ባበረከቱት ማህበራዊና ሀገራዊ አስተዋጽኦ ዞር ብለው ታሪካቸው ሲጽፉ በአብዛኛው ገበናቸውን ሸፋፍ ነው የሚጽፉት። በአብዛኛው አንድ ትልቅ ሰው የተባለ ፖለቲከኛ ከነበረ ሲጽፍ ወደኋላ ሲጽፍ በህፃንነቱ ጀምሮ ያን አይነት ስሜት እንደነበረው አድርጎ ነው የሚጽፈው። ይሄ ብዙ ያስተምራል የሚል ግምት የለኝም። ጥሩ ጥሩ የሚሉትን በማህበራዊ አተያዩ ጥሩ የሚሉትን ነገር ነው የምጽፉት። ከጻፍ እውነተኛውን ታሪክ ነው እጽፋለሁ እየተነሳሁ ስለዚህ ሰው በሚያቀኝ በምጽፈው በመምህርነቴ በዩኒቨርሲቲ ሲሪየሱ ማህበራዊና ፖለቲካ ሊሺዎችን በጋዜጣ ፍጽፍ ግጥሞችን ነው የሚያውቀው እና ብዙ ሰው ለካ እንዲህ አይነት ላይፍ ህይወት አሳልፈዋል። እና እንዴት ይህን ትጽፋለህ ነው። በድሎ አይደለም እዛ ውስጥ መታየት ያለበት ጸብ ላይ ድብድብ ላይ አሁን እስር ቤት ያደርንበትን ስጽፍ ሪያል ሪሊ የሆነውን ነገር ነው። እና እንዴት ይህን ትጽፋለህ ነው። እኔ አንድም ወጣቶች ወይም አንባቢ ትራንስፎርሜሽንን እንዲያ ይፈልጋሉ። በ በአዲስ አበባ ዩኒቨርሲቲ የስነ ጽሁፍና ፎክሎር ትምህርት ክፍል መምህር የሆኑት አቶ ተሻገር አስማረ የደራሲውን ስራዎች በቅርብ ያውቋቸዋል። በቅርብ የወጣውን የማይጻፍ ገድል መጽሐፍን በሚተቹ መድረኮችም ጽሑፍ አቅርበዋል። ደራሲው የኖረበትን ዘመን እውነትና ህይወት ወደ ኋላ ተመልሶ የሚተርክ በመሆኑ መጽሐፉ የትዝታ ዘውግ ያለው ነው ይሉታል። ደራሲው በዚህ መጽሐፉ የዚያን ዘመንና የዚያን ትውልድ ታሪክ ምን ይመስል እንደነበረ አሳይቷል ሲሉም ይገልጻሉ። ዶክተር በድሉ ከዚህ ከብሔራዊ ድራማ ጋር በተያዘ ምናልባት የኢትዮጵያ ታሪክ የወጣቶች ታሪክ ጋር ሲነሳ አሁን ስ በህብረት የሀፓ የመሳሰሉት ይነሳል። ይሄኛው አንድ ሌላ ዘመን ሌላ ትውልድን በራሱ ህይወት አማካኝነት ያሳየበት የህይወት ታሪክ ነው እና የእሱ ለየት የሚያ ምንድን ነው? አንድ ከውትድርና ጋር የተያዘ ነው። ሁለተኛ የተወሰነ ዘመን ያልታየ ዘመንን ወይም ደግሞ ያልተዳከሰ ሰዎች በታሪክ ምን በለው ማን በግለ ታሪክ ምን በለው በህይወት ታሪክ ወይም በትልታ መልክ እስካሁን ብዙ ያልቀረበበት ምናልባትም የቀረበም አይመስለኝም ካሁን በፊት። እሱን ነው እንግዲህ የራሱን ህይወት መነሻ አድርጎ ከምልመላ እስከ ትንብት ያለው ህይወት ያሳየበት ስራ ነው። እንደ ስነ ጽሁፍ ባለሙያው ደራሲው ራሱም ይሁን ሌሎች ያለፉበትን ህይወትና የነበራቸውን አመለካከት የሚያሳዩ ታሪኮችንና እውነቶችን መርጦ በመተረክ ረገድ ጥሩ ስልት ተጠቅሟል። የማይነኩ ጉዳዮችን ደፍሮ በማቅረብ ረገድም መጽሐፉ አስተማሪ ነው ይላሉ። የተጠቀመበት ቋንቋና ያነሳው ጭብጥም እንዲሁ። ነገር በእንዲህ አይነት ጽሁፎች ውስጥ ምን ጭብጦች ተነሱ ለማህበረሰቡ እንዲያውቃቸው ይገባል የሚባሉ ነገሮች ላይ በመምረጥ ጥብቅ በመምረጥ ወይም ደግሞ ርዕስ በመምረጥ ጉዳይ ላይ እኔ እዛ የሳካለት ይመስለኛል። ቋንቋ ላይ በዱ ሌሎች ስራዎችም ላይ የቆየ ማለት የፈጠራ ጽሁፎች ላይ የቆየ ነው እና ቋንቋው ቀላል የሆነ ምናልባትም የባለታሪኮች ቋንቋ የሚያሳይ ህይወታቸውን የሚያንጸባርቅ እንደዚ አይነት ነገር አለ። ምንም በላይ ግን ምንድን ነው በዚህ አንደኛ ለዘና ቅርብ መሆን የነበረውን እውነት ማንጸባረቅ ራስን አሁን ካሉበት አስተሳሰብ አርቆ ያን ህይወት ታያደርግ ማቅረብ እና ከምንም በላይ ደግሞ ከራስ በላይ ሌሎች አብረው በታሪኩ ተሳታፊ የነበሩትን ማሳየት፣ ማጉላት። በእንዲህ አይነት ነገሮች ላይ ጠንካራ የሚባል ስራ ነው ያቀረበው። ከዚህ በተጨማሪ ምንድን ነው በእንደዚህ በትዝታ ስራዎች ላይ ዘመኑን ብቻ ማሳየት አይደለም። አንዳንዴ ስለዛ ዘመን ስለነበረ ሁኔታ፣ ስለተፈጸሙ ነገሮች የራስን ትዝብት አሁን ያለን እይታ ወይም ዳኝነትም ልንለው እንችላለን ማንጸባረቅን ይጠይቃል። እንዲህ አይነት የትዝታ መጽሐፍ በባህሪው እና እዛ ላይ እሱ በእያንዳንዱ ጉዳይ ላይ አሁን የሚታየውን በዘመኑ ሲያስብ ሲሰማ የነበረውን ነገር መስመር ለይቶ ለማቅረብ ይሞከረበት ነው። በአዲስ አበባ ዩኒቨርሲቲ በስነ ጽሁፍ ትምህርት ክፍል በማስተማር ላይ የሚገኘው ደራሲና መምህር ዶክተር በድሉ ከልጅነቱ ጀምሮ የልቦወለድ መጽሀፍትን ማንበብ ይወድ እንደነበር ይናገራል። በተለይ እንደ ወጣች ቀረች የሚለውን የልቦወለድ መጽሀፍ በቃሉ እስከ መያዝ ደርሶ እንደነበር ያስታውሳል። ለዚህም የታላቅ ወንድሙ የጥበብ ፍቅር አስተዋጽኦ እንዳለው ያስባል። ያም ሆኖ ግን አስራ ሁለተኛ ክፍልን እስኪያጠናቀቅ ድረስ ልጻፍ እችላለሁ የሚል ስሜት አልነበረውም። የመጀመሪያ ዲግሪውን የያዘበት አዲስ አበባ ዩኒቨርሲቲ ግን እጽፋለሁ የሚል ስሜት እንዳጫረበት ይገልጻል። እናም በ1996 ዓ ም የስነ ጽሁፍና የቋንቋ ማስተማሪያ መጽሐፍ ለህትመት አበቃ። ቀጥሎም ለትምህርት በሄደበት ኖርዌይ ሀገር ፍካት ናፋቂዎች የሚል የግጥም ስብስብ በ1999 ዓ ም ለንባብ ቀረበ። እውነት ማለት፣ የኔ ልጅ፣ የተስፋ ክትባት፣ ያልተከፈለ ስለት፣ አገሬ ገመናሽና በቅርብ የወጣውን የማይጻፍ ገድል ጨምሮ ሰባት መጽሐፍትን ጽፏል። በእነዚህ የስነ ጽሁፍ ሥራዎቹ ታዲያ ለራሴ የሚታየኝን እውነት ከማሳየት ያለፈ ስብከትም ይሁን ፕሮፓጋንዳ ማቅረብ አልሻምባይ ነው። ከመጽሐፍ ውጭ እኔ ማሳየት ነው ማሳየት ላይፍ ሊቨድ እና ማሳየት ነው። በሁሉም የሥነ ጽሑፍ ስራዎቼ በቀደሙት መጽሐፍት ውስጥ አንድን ነገር ዲስክራይብ አድርጌ ማሳየት ነው። ስታይ ግን አንባቢው የራሱን ትምህርት ሊያገኝ ይችላል። እንጂ እንደ ፕሮፓጋንዳ ይህን ለማስላለፍ ብዬ አልጽፈውም። ማሳይ አሁን እኔ ላይፋችን ለምሳሌ እንዴት ነበረ? ከተማ ሲወጡ የሚሆኑት ሀያ ብር ነው ደሞዙ፣ አስራ አምስት ብር በስልጠና ላይ፣ ሀያ ብር በአገልግሎት ላይ፣ እንዴት ነበር የሚሆነው የሚኖሩት ኑሮ ግዳይ ሲወጡ እንዴት ነበር የሚለውን ማሳየት ነው። ያንን ላይፍ ሁለተኛ ደግሞ ለእኔ እርካታ የሚሰጠኝ ውስጤ ሲብላላ የነበረውን ነገር መግለጽ ነው። ሌላ ይሄን እንዲማርበት ናምን የሚላል ጥበብ ለጥበብነቱ ብቻ መሰራት አለበት የሚለውን ፍልስፍና ደራሲው በከፊል ቢቀበለውም አንድ የጥበብ ስራ መልእክት ቢታከልበት የተሻለ እንደሆነ ያምናል። ነገር ግን ለመልእክቱ ተብሎ የጥበብ ደረጃው በፍጹም ለድርድር መቅረብ እንደሌለበት ያስረግጣል። ቅድሚያ ለጥበብ ነው መስጠት ያለበት። ትንሽ ሁለቱንም ማድረግ ይቻላል ነው ግን መጀመሪያ ደረጃ፣ ለምሳሌ በአንድ ቲያትር ወይም በአንድ ግጥም አንድ መልዕክት ለማስተላለፍ እድገት ለማምጣት ከፈለግሽ መጀመሪያ ግጥሙ ወይም ቲያትሩ ጥበብ መሆን አለበት። ያለ እዛ ፕሮፓጋንዳ ነው የሚሆነው። ለግድብ ወይም ደግሞ ለመስኖ ብለሽ የምትሰሪው ስራ ፕሮፓጋንዳ ነው። ያ ጥበብ አይደለም። ጥበብነቱ ሊቀሰቀስበትም ችግር የለው። መጀመሪያ ግጥሙ ግጥም ነው ወይ፣ ቲያትሩ ቲያትር ነው ወይ፣ ያ ደረጃ ደርሷል ወይ፣ ጥበብ ሆኗል ወይ ነው አሉ። የራሳቸውን ቲም የሚያስተካቢው ትምህርትም የተሰሩ ስራዎች ይላሉ። እንደዚ አይነት የጥበብ ደረጃቸው መጀመሪያ ያንን ኳሊፋይ ማድረግ አለበት፣ ያንን ማሟላት አለበት። ለደስታም ይሆን ለሐዘን ስሜቶች ቅርብ ነኝ የሚለው ደራሲና መምህር ዶክተር በድሉ ዋቅጅራ የክረምት ወቅት ሌሊትና ገጠራማ አካባቢን ለመጻፍ እና ሀሳቡን ለመሰብሰብ ይመርጣል። የህይወት ጊዜ መኖር የመኖሬ ምክንያት ደግሞ መጻፍ ነው የሚል ፍልስፍና አለው። የምጽፈው ደግሞ የራሴን እውነት እና የማምንበትን ነው ሲል ያስረዳል። ሁለት ነገር ነው እኔ ምርጫ መጽሐፍ ያል መጽሐፍ ነው። የህይወት ፕሪንስፕል ብዬ የማደርገው አንድ ነገር ካመን እውነት ነው ብዬ እውነት የራስ ነው ያልኩት የያዛ ገጥም ውስጥ እውነት የራስ ነው፣ የራስሽን እውነት እንጂ በምንም ሁኔታ ውስጥ የማውቀውን እውነት ደብቄ ይሄ እውነት ነው ልና የምጽፈው እውነት ነገር እውነት ነው፣ እውነት አይደለም ሌላው ላይሆን ይችላል። ነገር ግን እኔ የማምንበትን ነው ምጽፈው መሰለኝ። የማምንበትን ነው ምጽፈው ወይ አልጽፈውም። ከጻፍ ደግሞ መጽሐፍ ደግሞ ደስ የሚለኝ ና የመኖሪያ ምክንያት ነው፣ አንድ የመኖሪያ ምክንያት ነው። መጽሐፍ ደስ ይለኛል። ሶ የምጽፍ ከሆነ ደግሞ እውነትን ነው ምጽፈው ወይ ደግሞ ጭረት ያለመጽሐፍ ያለመጽሐፍ ደግሞ አይችልም። አሁን ለምሳሌ ስለ ሀገር ስትይ ሀገር እንደዚህ በሆነበት እንግዲያ ዝም ብለሽ አትሊስት እንቅልፍ ለመተኛል እንደ ተማረ ሰው ወይም ደግሞ የተማረ ሰው ኃላፊነት አለበት ኃላፊነት እንዳለበት ሰው ይህንን አርጌያለው ሀሳቤን አካፍያለው ብለሽ ተኝተሽ ለማደር መናገርና እና መጽሐፍ ያለብኝ ይመስለኛል ና የማስበውን ሀሳብ እድገትም የሚመጣው በዚህ ነው ብዬ አምናለሁ። ዝግጅታችን በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። አዘጋጅና አቅራቢ ፀሐይ ጫኔ መልካም ጊዜ